ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የታሰሩ ነው እንግዲህ ፌዴራል ነው የሚያስራቸው ያሉበትን ቦታ አይታወቅም። ያ በጣም ብዙ ወጣት በተጨመቀሰዋል። ያው የአካባቢ ሽማግሌ የተባሉ ሰዎች ነበሩ። እነሱ እነሱንም ጨምሩ ባለ ሀብቱንም ወጣቱንም እንዳለሙ ሊደርባቸዋል። በሰሜን ወሎ በወልዲያ በመርሳ በቆቦ ና በሌሎች የዞኑ ከተሞች ከተፈጠረው ግጭት በኋላ በአሁኑ ወቅት ያለውን ሁኔታ አስመልክቶ ለአሜሪካ ድምፅ የተናገሩ ነዋሪዎች ድምፅ እየተወሰደ ነው የሰማችሁት ዝርዝሩን በዕለቱ አብይ ርዕስ እናቀርባለን የ1.5 ትሪሊዮን ዶላርስ የመሰረተ ልማት በጀት እንዲጸድቅልኝ የተወካዮች ምክር ቤቱን እጠይቃለሁ። ለሀገራችን ግንባታ በጣም አንገብጋቢ ጉዳይ ነው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ናቸው። በትናንቱ ምሽት በአመታዊው የአገር ይዞታ ፕሬዚዳንታዊ ንግግራቸው ተወካዮች ምክር ቤት ጥምር ጉባኤ ካደረጉትና በቴሌቪዥን ክትስራቸው ንግግራቸው የተቀነጨበ ነው። ክቡራትና ክቡራን ሀገራችን አሁን። ዲሞክራቱ የማሳቹሴትስ ኮንግረስማን ጆ ኬኔዲ ናቸው ለፕሬዚዳንት ዶናልድ ትራምፕ ንግግር መልስ የሰጡት። የሁለቱንም ዘገባዎች ዝርዝር በዜና መጽሔት ክፍለ ጊዜ ጠብቁ። አድማጮች የሚበዛው የምሽቱ ዝግጅታችን በዚሁ ርዕሰ ጉዳይ ዙሪያ ያተኩራል። የፕሬዚዳንቱ ንግግር ግምገማና በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ ሌላ ቅንብርም ለምሽቱ ይዘናል። ጤና ስጥልን። እንደምናመሻችሁ እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ጥር 23 2010 ዓ ም አስተናጋጆች አሉላ ከበደና አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን ግን የዕለቱን ዜናዎች እናሰማለን። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትላንት ማታ ባደረጉት ስለ ሀገሪቱ ሁኔታ ዓመታዊ ንግግር የአንድነት ስሜት እንዲኖር ጥሪ አድርገዋል። በውጭ ጉዳይ ፖሊሲና በኢኮኖሚ በኩል ተገኘ ስላሉት ስኬትም ትኩረት ሰጥተው ተናግረዋል። ሁላችንም ልዩነታችንን ወደ ጎን ትተን የጋራ ጉዳዮቻችንን መሰረት በማድረግ ለመረጠን ሕዝብ ለመስራት ስንል በአንድነት ላይ እናትኩር ጥሪ እንድናተኩር ጥሪ ያደርጋሉ ብለዋል ፕሬዚዳንቱ። ፕሬዚደንት ትራምፕ ለሰማንያ ደቂቃዎች ያህል ባደረጉት ንግግር የምክር ቤት አባላት የሀገሪቱን የኢሚግሬሽን ስርዓትን ለማሻሻልና መሰረተ ልማቱን ለማጎላበት ያቀረቡትን ሀሳብ እንዲያጸድቁ ጥሪ አድርገዋል። የውጭ ፖሊሲን በሚመለከት ደግሞ ከኢራን ጋር በተደረገው የኒውክሌር ስምምነት መሰረታዊ ጉድለቶች ያሏቸውን ለማስተካከልና ከሰሜን ኮሪያ ጋር ያለውን አያያዝ አስመልክተው የአሜሪካን ቁርጠኝነት ለማሳየት እንደሚሰሩ ቃል ገብተዋል። የመጀመሪያው የፕሬዝዳንትነታቸውን ዓመት የተሳካ አድርገው ለማቅረብ ሞክረዋል ይላሉ። በብሩኪንግስ ተቋም የሚሰሩት ስቲቨን ፓይፈር በሀገሪቱ የሚታየው መልካም የኢኮኖሚ ሁኔታ በሳቸው ጊዜ እንደተሳካ አድርገው አቅርበዋል። አንዳንዱ ግን በፕሬዚደንት ባራክ ኦባማ ጊዜ የተከናወነ መሆኑ ግልጽ ነው ሲሉም አክለውበታል። ንግግራቸውን ሲያዳምጡ ከነበሩት ዲሞክራቶች ብዙዎቹ በፕሬዚዳንቱ ንግግር እንዳልተደሰቱ ያንጸባርቁ ነበር። እጅግ ቀዝቃዛ በሆነው የአየር ሁኔታ አንድ መቶ የሚሆኑ ተቃዋሚዎች ተሰልፈው ፕሬዚዳንቱ የተሳፈሩበት መኪና ሲያልፍ ውሸታም የሚል መፈክር እያውለበለቡ ለበለቡ የስድብ ናዳ አውርዶባቸዋል። የፕሬዚዳንት ትራምፕ የአንድ አመት የፕሬዚዳንትነት ስራን በጥሩ የሚያዩት 39 ከመቶ ብቻ ናቸው፤ ከማንኛውም የመጀመሪያ አመት የሀገሪቱ ፕሬዚዳንት ያነሰ መሆኑ ተገልጿል። በዚህ ጉዳይ ላይ ወደኋላ ሰፊ ሽፋን ይኖረናል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በዚህ የመጀመሪያው አመታዊ የአገሪቱ ሁኔታ ለማሳየት የሚቀርብ ፕሬዝዳንታዊ ንግግራቸው ቻይናን በተቀናቃኝነት ፈርጀዋል። በምጣኔ ሀብቱም ይዞታ እጅ የሚሰጥበት ዘመን አክትሟል ብለዋል። የትራምፕ አስተዳደር ቻይና ንግድን አስመልክቶ አግባብ የጎደለው ተግባር ትፈጽማለች ሲሉም በተደጋጋሚ ሲከስ መቆየቱ ይታወቃል። በንግድ ላይ ተጨማሪ እርምጃ ይወሰድባታል ተብሎም ይጠበቃል። ፕሬዚዳንት ትራምፕ የአእምሮ ንብረትን ስለመጠበቅና ለፍትሐዊ የንግድ አያያዝ እንደሚታገሉ ሲናገሩ፣ ግን በመጠነ ሀብቱ ረገድ ከአለም ሁለተኛውን ደረጃ የያዘችውን ቻይናን በስም አልጠቀሱም። በኬንያ የተቃዋሚው ኃይል መሪ ራይላ ኦዲንጋ የህዝብ ፕሬዚደንት ነኝ እኔ ሲሉ ትላንት በግላቸው የፈጸሙት የቃለ መሐላ ስነ ስርዓት የዜና ሽፋን እንዳያገኝ ለማድረግ ሲል መንግስት የተቀናበረ እርምጃ መውሰዱን የኬንያ ነጻው ፕሬስ ጋዜጠኞች ተናገሩ። በዚህ ምክንያት ትላንት ማታ የቴሌቪዥን ጣቢያዎች ስርጭት መቋረጡ ታውቋል። ዘጋቢያችን መሐመድ ዩሱፍ ከናይሮቢ ለቪኦኤ የላከው አጭር ዘገባለ ሰለሞን ክፍሌ ያቀርበዋል። ትላንት ማታ ኬንያ ውስጥ ስርጭቶቻቸው ከተስተጓጐሉባቸው ሦስት ትላልቅ የቴሌቪዥን ጣቢያዎች አንደኛው ሲቲዝን ቴሌቪዥን ነው። ሲቲዝን ቴሌቪዥን የተቃዋሚው ፓርቲ መሪ ራይላ ኦዲንጋ በፕሬዝደንታዊ ምርጫው አሸንፊያለሁ ሲሉ በግላቸው ቃለ መሐላ ከሚፈጽሙበት ስፍራ ሥነ ሥርዓቱን ለሕዝብ በቀጥታ እንደሚያስተላልፍ አስታውቆ ነበር ተብሏል። በኬንያ የሲቲዝን ቴሌቪዥንና በአስርታት የሚቈጠሩ የራዲዮ ጣቢያዎችን በባለቤትነት የያዘው የሮያል ሚዲያ ሰርቪስስ አስተዳዳሪ ዋቺራ ዋሩሩ ለቪኦኤ ሲናገሩ የቴሌቪዥን ስርጭቶቹን ከማስተጓጎሉ በስተጀርባ መንግሥት አለበት ብለዋል። በፖሊስ መኮንኖች የታጀቡ የመንግሥቱ ባለሥልጣናት ሊሙሩ ወደሚገኘው የማሰራጫ ጣቢያችን ሄደው መሳሪያውን እንዳያስተላልፍ አድርገዋል። ከዚያን ጊዜ ወዲህ ይኸው ስርጭታችን እንደ ተቋረጠ ነው ነበር ያሉት። ቪኦኤ ምላሽ እንዲሰጡ የጠየቃቸው የኬንያ መንግሥት የኮሚኒኬሽንስ ባለሥልጣናት ፈቃደኞች ሳይሆኑ ቀርተዋል። በትላንትናው ዕለት ሌሎች ሁለቱ የኦዲንጋን ቃለ መሐላ ሥነ ሥርዓት ለማስተላለፍ አቅደው ስርጭቶቻቸው የተቋረጠባቸው የቴሌቪዥን ጣቢያዎች ኔሽን ቴሌቪዥንና ኬንያ ቴሌቪዥን ኔትወርክ ናቸው። የትኞቹም ቴሌቪዥን ጣቢያዎች መንግሥት ይህን ዐይነቱን እርምጃ ይወስዳል ብለው እንዳልጠበቁ ዋሩሩ ተናግረዋል። የትራምፕ አስተዳደር በሀገሪቱ ምክር ቤት ውክልና በተሰጠው ዘገባ መሰረት፣ ከክሬምሊን ጋር ቅርበት አላቸውና በፖለቲካ እንቅስቃሴ የሚሳተፉ ቢሊዮነሮች ተብለው ስማቸው በተዘረዘረ ሰዎች ላይ ማዕቀብ ያልጣለበትን ምክንያት እየተከላከለ ነው። ሩሲያ ባለፈው ዓመት በተካሄደው የዩናይት ስቴትሱ ምርጫ እጇን ማስገባቷን ግልጽ ከተደረገ በኋላ የአገሪቱ ምክር ቤት ባለፈው ታሳስ ወር በወጣው ሕግ መሠረት የዩናይትድ ስቴትስ የገንዘብ ሚኒስቴር ዘገባውን ባለፈው ሰኞ ይፋ አድርጓል። ዘገባው 114 የሚሆኑ የሩሲያ ፖለቲከኞችንና የ96 ኦሊጋርኮች በሚል ስያሜ የሚጠሩትን በፕሬዚዳንት ፑቲን አስተዳደር ወቅት የበለጸጉ ሰዎችን የሀብት መጠንና የፖለቲካ ግንኙነት ይዘረዝራል። ይሁንና ዘገባው በሩሲያ መንግስት ላይም ሆነ በግለሰቦቹ ላይ ማዕቀብ መጣሉን አያሳይም። ይህ ክስተት ታዲያ ትራምፕ ለሩሲያ መንግስት ይራራሉ ማለት ነው የሚል ጥርጣሬ ያሳድረዋል። የገንዘብ ሚኒስትር ስቲቭ ምኒቺን ስለ ጉዳዩ ሲጠየቁ ማዕቀቡ የመጣሉ ጉዳይ እየተሰራበት ነው ሲሉ ነው የመለሱት። ከፍተኛ የአፍጋኒስታን የጸጥታ ጥበቃ ባለስልጣኖች ከሲቪልና ከወታደራዊ መሪዎች ጋር ለመነጋገር ሳይታሰብ ወደ ፓኪስታን ሄደዋል። ታሊባንና ሌሎች አማጽያን በአፍጋኒስታን ላይ ብዙ ህይወት ያጠፉ ጥቃቶች ካካሄዱ በኋላ ነው ጉዞው የተደረገው። ባለሥልጣኖቹ ዛሬ የተጓዙት የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ጆን ሱሊቨን የአፍጋኒስታን መሪዎች ከፓኪስታን አቻዎቻቸው ጋር እንዲነጋገሩ ከመከሯቸው ሰዓታት ካለፉ በኋላ ነው። አፍጋኒስታን ውስጥ የአማጽያን ጥቃት በጨመረበት በአሁኑ ወቅት በቅርቡ የተካሄዱት የአጥፍቶ መጥፋት ጥቃቶችን ከፓኪስታን የስለላ አገልግሎት ጋር ለማሴር አማጽያን በፓኪስታን መጠጊያ አግኝተዋል የሚል ክስ በሚሰማበት በአሁኑ ወቅት በካቡልና በኢስላማባድ መካከል ውጥረት ሰፍኗል። የፓኪስታን ባለሥልጣኖች የአሸባሪዎቹን ጥቃቶች አውግዘዋል። ከአፍጋኒስታን የሚሰማው ክስንም መሰረት የለውም በማለት አልተቀበሉትም። በጥቃቶቹ ላይ ተአማኒ ያሉት ምርመራ እንዲካሄድ ጠይቀዋል። በመጨረሻም አንዲት ወጣት የፓኪስታን ዜጋ በብዙ ሺህ ኪሎ ሜትሮች ርቆ በሚገኝ ሰሜን ምስራቃዊ አፍጋኒስታን አንድ አካባቢ በደረሰ ከባድ ርዕደ ምድር ሕይወቷ አለፈ። አደጋው የደረሰው ከታጂኪስታን ጋር በሚዋሰነው ድንበር አቅራቢያ በሚገኘው ሂንዱ ኩሽ በተባለ ክልል ላይ ሲሆን የመንቀጥቀጡ መጠን በሬደ መሬት ስሌት በስድስት ነጥብ አንድ እንደሚለካ የዩናይትድ ስቴትስ የከርሰ ምድር ጥናት አመልክተዋል። ልጅቱ የሞተችው በፓኪስታን ባሎችስታን ክፍለ ግዛት ሲሆን በጭቃ የተሰራው ቤታቸው ጣሪያ በፈረሰበት ወቅት ነው ህይወቷ ያለፈው። እስካሁን በተገኙ መረጃዎች ዘጠኝ ሰዎች መቁሰላቸው ተዘግቧል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዳነች ሳየነን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናመራለን። በሰሜን ወሎ በወልዲያ በመርሳ በቆቦና በሌሎች የዞኑ ከተሞች ከተፈጠረው ግጭት በኋላ ዛሬም ሰዎች እየታሰሩ ነው ሲሉ ነዋሪዎች ለአሜሪካ ድምፅ ገልጠዋል። በሌላ ዜና በእስር ላይ የሚገኙት የኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ ግራ ዓይናቸው መጎዳቱን ልጃቸው ቦንቱ በቀለ ገልጣ በአስቸኳይ ተጨማሪ ሕክምና ካላገኙ ብርሃናቸውን እስከ ወዲያኛው ሊያጡ እንደሚችሉ በሐኪም እንደተነገራቸው ለአሜሪካ ድምፅ ገልጣለች። ጽዮን ግርማ የሁለቱንም ዘገባዎች ዝርዝር ይዛ ቀርባለች። ሰሞኑን ውጥረት በሰፈነባቸው የሰሜን ወሎ ዞን ሶስት ከተሞች ዛሬም ተረጋግቶ የስራ እንቅስቃሴ ሙሉ በሙሉ አለመጀመሩን ትምህርት ቤትም እንዳልተከፈተ ነዋሪዎች ለአሜሪካ ድምጽ ተናግረዋል። በአንጻሩ ደግሞ ሰዎች እየታሰሩ መሆኑንም ገልጸዋል። የወልዲያ ከተማው ነዋሪ ለደህንነታቸው ስለሚሰጉ ማንነታቸውን እንድንደብቅ ጠይቀውናል። ዛሬም ከሌሊት ጀምሮ በወልዲያ እስር አለ ብለዋል። በጣም ብዙ ወጣት በተጨማሪ ታስሯል። ያው የአካባቢ ሽማግሌ የተባሉ ሰዎች ነበሩ። እነሱንም ጨምሩ ባለ ሀብትንም ወጣትንም እንዳለው ምንጠር በስሏቸዋል። አሁን ያለበት ቦታ ታውቋል። ያው ስቴዲዮም የሚታወቀው ለኳስ መጫወቻ እንጂ በአሁኑ ሰዓት አዲሱ አዲሱ መሪት እየተባለ እየተነገደለት ነው ያለው። ትናንት ያነጋገርናቸውን የመርሳውን አዛውንት ዛሬ በከተማቸው ያለውን ሁኔታ ጠይቀናቸው ነበር። የሰዎች መታሰር እንዳሳሰባቸው ተናግረዋል። የታሰሩ ነው እንግዲህ ፌዴራል ነው የሚያስራቸው፣ ያሉበት ሁኔታ አይታወቅም ነው። የከተማው ሰው ዝም ቤቱን ገብተው ተቀምጠዋል። ሌላው የመርሳ ከተማ ነዋሪ እንደገለጹት በዛሬው ዕለት የከተማው አስተዳዳሪዎች ከተማው እንዲጸዳ ጥረት ሲያደርጉ ነበር ብለዋል። ጽዳት እንዲጸዳ ያደረጉ እዛ ተቃጥሎ የወደቁት ፍሪዞች ምናምን ሁሉ መንገድ ውስጥ ቋዙ ተጸዳ። እነሱም መስሪያ ቤታቸውን ሰራተኛቸውን አዘው ሲያጸዱ ነው ያሉት። መኪናዎችም ዛሬ ተመላልሰዋል። የተወሰኑ መኪናዎች ሚኒባስ ጠዋት ላይ ከደሴን ከወልዲያም ተዋል። ያው የግለሰቡ ቤት አልተከፈተም እንጂ በአሁኑ ሰዓት ሰው እየተንቀሳቀሰ ነው እና መንገዱ ከፈት ግለሰቦች እንዲከፍቱ ንገሩ በሚል ሽማግሌዎችን አብዞ ነበረ ከንቲባው። ሽማግሌዎቹ ደግሞ ምን ዋስትና አለ የምንፈትተው መጀመሪያ ስሮሜትን ማወቅ አለብን። ቢያንስ ቤት እንዳሉ አይለቀቁ እንኳ በሚል ነበር የተለያዩ ያው በዛ መልኩ እንደተለያ ያለመስማማት እንደተለያዩ። ከዛ በኋላ ምንም አይነት ጥሪ አልተደረገም። ሽማግሌዎችን ድጋሚ መሰራ አላደረጉም። ከንቲባዎችን፣ አመራሮችን፣ ሽማግሌዎችን ለመጥራት አላሰቡም። አንዱ ዝም እንደተባለ ነው። ልጆችም ተወስደዋል። እዚህ መዋል ህጻኑ ተነበረበት ቤት ያሉትም እንዳሉ ናቸው። የተወሰዱትም ወዴት እንደሆነ ያው ያልታወቀም እስካሁን ድረስ የተረጋገጠ ነገር የለም ማለት ነው። በተመሳሳይ ግጭቱ በበረታበት ቆቦ ከተማም እንዲሁ የስራ እንቅስቃሴ ሙሉ ለሙሉ አለመጀመሩን ያነጋገርናቸው ነዋሪ ለአሜሪካ ድምጽ ተናግረዋል። ዛሬ አስራ ሁለተኛ ቀኑን ያስቆጠረው የሰሜን ወሎ ግጭት በወልዲያ ከተማ ከጥምቀት በዓል አከባበር ማግስት በሚከበረው የቃና ዘገሊላ በዓል ላይ በመንግስት ታጣቂዎች የተገደሉ ሰዎች የቀሰቀሰው ተቃውሞ እንደሆነ ሰሞኑን ስንዘግብ መቆየታችን ይታወሳል። በዚህም ምክንያት ቁጥራቸው እስካሁን በይፋ ያልታወቀ ነገር ግን ነዋሪዎቹ እንደሚሉት በአጠቃላይ ከሀያ በላይ ሰዎች መገደላቸው ተዘግቧል። በተጨማሪም አካላቸው የተጎዱ ሰዎች ሕክምና እየተደረገላቸው እንደሆነም ስንዘግብ ቆይተናል። በዚህ ግጭት በግድያው የተቆጡ ወጣቶች የመንግስትና የባለ ሀብቶችን ንብረት ማቃጠላቸውን እንዲሁም ለመንግስት ድጋፍ ይሰጣሉ ያሏቸውን የትግራይና የአማራ ተወላጆችን ቤትና ንብረት፣ የካቢኔና የፖሊሶችን ቤት ማቃጠላቸውን ጠቅሰን መዘገባችን አይዘነጋም። በሌላ ዜና በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ህክምና በሚገባ ባለማግኘታቸው ምክንያት የደም ግፊታቸው ግራ ዓይናቸውን እንደ እንደጎዳው ልጃቸውን ቦንቱ በቀለ ለአሜሪካ ድምፅ ተናግራለች። ቦንቱ በቀለን ማምሻውን አነጋግሬያት ነበር። የደም ግፊቱ በጣም ከፍ ብሎ ነበረና በጊዜ ሐኪም ቤት አልወሰዱትም። በተደጋጋሚ ሐኪም ቤት ይሰዱኝ ቢላቸውም ፍርድ ቤቱ አዞ እንኳን በጣም ከቆዩ በኋላ በጣም ዘግይተው ነው ሐኪም ቤት የወሰዱት እና ያኔ ሐኪም ቤት በሚሄድበት ጊዜ ዓይኑ ላይም የደም ግፊቱ በጣም ከመጨመሩ የተነሳ ከሱ ከተያይዞ ተያይዞ አይኑ የግራ አይኑ ላይ ችግር እየፈጠረ እንደሆነ ተነገረው እና በሱ ምክንያት ሐኪም የተፈሉኝ አሳክሙኝ እያላቸው አይኑንም እዛው ቂሊንጦ እና ቃሊቲ ሲታይ ነበር። አይኑም በመጨረሻ አሁን ወደ ሚኒሊክ አስተላለፉት ሚኒሊክ ሆስፒታል እያየው ነበርና አሁን አይኑ ላይ የደረሰው ችግር ከሶስት ወር በላይ ቆይተዋል እና በአስቸኳይ ሕክምና ይፈልጋል። ያ ሕክምና ደግሞ ዚ ሚኒሊክ የምንሰጠው ነገር አይደለም ብለው ወደ ግል ሆስፒታል ጻፉለት። ወደ ግል ሆስፒታል ተጽፎለት የቃሊቲው ሐኪም ቤት ነው ደግሞ የማረሚያ ቤቱ ሐኪም ቤት ነው ያንን የተጻፈውን ነገር ወስዶ ማስተላለፍ የሚችለው ማለት ነው። አግኝተሻቸው ነበረ? በአካል ምንድን ነው አይናቸው ላይ የደረሰው ነገር ነግረውሻል? ለምሳሌ ማየት ወይም እንደዚህ የከለከላቸው ነገር አለ አ ሚኒልክ ከመሄዱ በፊት አናግሮኝ ነበረ ሐሙስ ዕለት እና የግራው አይን ምንም እያየ ለማየት እያስቸገረው እንደሆነ ነው የነገረኝ እና ምንም አንዳንዴ እንደውም ምንም ማየት አልችልም አለኝ። ወደዛ ወደ ግል ህክምና የሚያገኙበት መንገድ ምንድን ነው የሚሆነው? እንግዲህ እኔ ይህን መገመት አልችልም። የምኒልክ ሆስፒታል የጻፈለት በአስቸኳይ ካልታከመ አይኑ ድጋሚ እንኳን ላያ ይችላል፣ እስከ መጨረሻው ላያ ይችላል በአስቸኳይ ካልታከመ፣ የህክምና ደግሞ እኛ እዚህ የምንሰጠው አይደለም ብለው ወደ ግል እኔ የጻፉለት። ማረሚያ ቤት ደግሞ እኛ የግል አናሳክል ህጉም አይፈቅድም እና እንደዚህ አይነት አሰራር የለም ልንረዳ አንችልም አይነት ነው የተሰጠው መልስ። እስከ መቼ ነው? እስከ ትላንትና ማለት ነው። የግል ህክምና ወዴት ነበር የተላኩት? ብሩ ቪዥን የሚባል የግል ሆስፒታል። ሚኒሊክ የላቸውም ማለት ነው ይሄ ህክምና? አዎ፣ ሁለቱ ስፔሻሊስቶች ብቻ ናቸው ያሉት በዚህ ነገር ላይ አሉ። እንግዲህ የህክምና ቋንቋ ስለሆነ እኔም ብዙ አልተረዳሁትም። የምናውን አይነት ግን እዛ ሚኒሊክ መርፌ ነው አሉ የሚሰጥ አይን ውስጥ የሚሰጥ መርፌና ጨረር ነው ውስጣዊ አይኑ ረቂናው ላይ የፈሰሰውን ደም የሚጠረግበት ብዙ ማስረዳት አልቻልኩም። የአቶ በቀለ ገርባን ሁኔታ በተመለከተ የፌዴራል ማረሚያ ቤቶች አስተዳደር የህዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ እጅ ስልክ ላይ በተደጋጋሚ ደውዬ ነበር። ስልካቸው ስለማይነሳ ምላሻቸው ማካተት አልቻልም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ምሽት ላይ ለተወካዮች ምክር ቤት ባደረጉት ሀገሮቸው፣ የምትገኝበትን ሁኔታ በዘረዘሩበት ንግግራቸው የእድገትና የአንድነት መልእክት አስተላልፈዋል። ፕሬዚዳንቱ እጅግ እየተጠናከረ ያለው የአሜሪካ ምጣኔ ሀብት እድገት የእርሳቸው አስተዳደር ውጤት እንደሆነ ተናግረው ለመሰረተ ልማት ማሻሻያ የ1.5 ትሪሊዮን ዶላር ወጪ እንዲመደብላቸው ጠይቀዋል። ኢሚግሬሽን በተመለከተ በህፃንነታቸው ከወላጆቻቸው ጋር በህገወጥ መንገድ የገቡ ሰዎች በ12 ዓመት ውስጥ ወደ ዜግነት ሊሸጋገሩ የሚችሉበትን መንገድ ሀሳብ አቅርበው ዲቪ ሎተሪን ማቋረጥን ጨምሮ ባለ አራት ዋልታ ያሉትን የኢሚግሬሽን ማሻሻያ ሀሳብም አቅርበዋል። የዋይት ሃውስ ቢሮችን ኃላፊ ስቲቭ ኸርመን ያጠናቀረው ዘገባ አለ። ሰለሞን አባተ ያቀርበዋል። ፕሬዚደንት ትራምፕ ቀደም ሲል ከተዘጋጀው ንግግራቸው ውልፊት አላሉም። የአስተዳደሪ ስኬቶች ናቸው የሚሏቸውንና ከውጭ ያጋጥሙናል የሚሏቸውን ስጋቶች በከበዱ ደግሞም አንዳንዴም በተሽሞኑሞኑም ቃላትና ሐረጎች ዘርዝረዋል። በዓለም ዙሪያ አምባገነን አገዛዞችንና የሽብር ቡድኖችን እየተጋፈጥነን ቻይናን እና ሩሲያን የመሳሰሉ ተቀናኞቻችን እንደገና ቻይናንና ሩሲያን የመሰሉ ተቀናቃኞቻችን ጥቅሞቻችንን፣ ምጣኔ ሀብታችንን፣ እሴቶቻችንን እየተገዳደሩ ናቸው። እነዚህን አስፈሪ አደጋዎች ስንጋፈጥ ደካማነት የግጭት መንገድ መሆኑን በእርግጠኛነት እናውቃለን። ደግሞም ወደር የለሽ ኃይል መሆን ለእውነተኛውና ታላቁ መከላከያችን ፍጹም እርግጠኛው መንገድ መሆኑንም እናውቃለን። የአሜሪካን ምድር ሊደርስ የሚችል ኒውክሊየር አረር ተሸካሚ ሮኬት መስራቷን እየተናገረች ስለምትፎክረው ሰሜን ኮሪያም ሲናገሩ ብልሹ ጠባይ ያለው አገዛዝ ብለዋታል። ፕሬዚደንት ትራምፕ ስለ ሀገር ውስጥ ጉዳዮችና ፖለቲካም ሲናገሩ የትራንስፖርትና የመሠረተ ልማት አውታሮችን ለመገንባት እና ለማደስ በጀት ጠይቀዋል። የአንድ ነጥብ አምስት ትሪሊዮን ዶላርስ የመሠረተ ልማት በጀት እንዲጸድቅልኝ የተወካዮች ምክር ቤቱን እጠይቃለሁ። ለሀገራችን ግንባታ በጣም አንገብጋቢ ጉዳይ ነው። የኢሚግሬሽን ፖሊሲዎችን ለማሻሻል ሲባል መግባባት እንዲኖርም ጥሪ አሰምተዋል። የጋራ መደብ ለማግኘት ለሕዝባችን ልናስገኝ የሚገባንን ስኬት ለማስመዝገብ ስንል ልዩነቶቻችንን እንድናስወግድ በዚህ ምሽት ጥሬን አሰማለሁ። ይህ ቁልፍ ጉዳይ ነው። ፕሬዚደንቱ ትኩረት ከሰጧቸው ጉዳዮች መካከል የኢሚግሬሽን ማሻሻያ እርምጃዎችን መውሰድ አንዱ ሲሆን ባለ አራት ዋልታ ያሉትን እቅዳቸውን ለተወካዮች ምክር ቤቱ ጥምር ጉባኤ አሰምተዋል። ቀዳሚው የዕቅዳችን ዋልታ ዜግነትን ለአንድ ነጥብ ስምንት ሚሊዮን ሰነድ የሌላቸው በሕፃንነት የገቡ ወደ ዜግነት የሚሄዱበትን ሁኔታ ያመቻቻል። ይህም ከቀደመው አስተዳደር ካቀረበው በሦስት እጥፍ ለሚሆኑ ዜግነትን የሚቸር ነው። በዚሁ እቅዳቸው የዩናይትድ ስቴትስ ድንበር እንዲጠበቅ ትልቅ ግንብ እንዲቆምና ተጨማሪ የወሰን ጥበቃ ሰራተኞች እንዲቀጠሩ፣ ዩናይትድ ስቴትስ ከተለያዩ የዓለም ማዕዘናት በየዓመቱ የምታስተናግደውን የብዝሃነት ቪዛ ሎተሪ መርሃ ግብር ወይም ዳይቨርሲቲ ቪዛ ሎተሪ በምህፃር ዲቪ ሎተሪ ተብሎም ይታወቃል እንዲቆምና ኢሚግሬሽን በችሎታ ብቻ እንዲሆን ተሳሳቢ ፍልሰት እንዲቆምና ዩናይትድ ስቴትስ ውስጥ የሚኖሩ ኢሚግራንቶች የተወሰኑ የቤተሰቦቻቸውን አባሎች ብቻ መጋበዝ እንዲፈቀድላቸው የሚያደርግ የማሻሻያ ሕግ እንዲወጣ ጠይቀዋል። በሌላ በኩል ደግሞ የዩናይትድ ስቴትስ ግብር ከፋይ ገንዘብ መዋል ያለበት ለዩናይትድ ስቴትስ ጥቅም ማስጠበቂያና ወዳጆቿን ለመርዳት እንጂ ለጠላቶቿ ለመስጠት መሆን የለበትም፣ ያሉት ሚስተር ትራምፕ የኢየሩሳሌምን የእስራኤል ዋና ከተማነት እውቅናቸውን አስመልክቶ ቁጥራቸው የበዛ የተባበሩት መንግስታት ድርጅት አባል ሀገሮች ባሳለፉት የተቃውሞ ውሳኔ ላይ ያደረባቸውን ቅሬታና ቂም ተናግረዋል። ስ ን ን ዩስ ባለፈው ወር ለኢየሩሳሌም የእስራኤል ዋና ከተማነት እውቅና ሰጥቻለሁ። ወዲያው የተወሰኑ ሀገሮች ተሰብስበው በሉዓላዊ መብታችን ላይ ተቃውሞ አሰምተዋል። ባለፈው 2016 ዓ ም እንደ አውሮፓ አቆጣጠር የአሜሪካ ግብር ከፋዎች የ20 ቢሊዮን ዶላር እርዳታ ለእነዚያ አገሮች ሰጥተዋል። አሁን ለኮንግረሱ የማቀርበው ጥያቄ ገንዘባችንን መስጠት ያለብን ለጠላቶቻችን ሳይሆን ለወዳጆቻችን መሆን እንዳለበት የሚያዝ ህግ እንዲያወጣ ነው። በትናንቱ የትራምፕ ንግግር ወቅት ከተቃዋሚዎቹ እንደራሴዎች ቁጥራቸው ታይቶ የማይታወቅ እንደራሴዎች በአዳራሹ ውስጥ ሳይገኙ ቀርተዋል። የተወካዮች ምክር ቤቱ የጥቁር እንደራሴዎች ክንፍ አባላት ደግሞ በቅርቡ ፕሬዚደንት ትራምፕ በአፍሪካ ሀገሮች ላይ አሰምተውታል የተባለውን ፀያፍ አገላለጽ ለመቃወም በሚል የተለያዩ የአፍሪካ ሀገሮችን ጥበቦች የሚያንጸባርቁ አልባሳትን ለብሰው ተገኝተዋል። የዲሞክራቶቹን ምላሽ ከፕሬዝደንት ትራምፕ ንግግር በኋላ ያሰሙት እንደራሴው ጆ ኬኔዲ ሳልሳዊ የትራምፕን ስም ጨርሶ አልጠሩም። እብሪተኞች ቡጢ ሊያሳርፉብህ ይችላሉ፣ ጠባሳ ሊጥሉብህ ይችላሉ። የራሳቸውን መጻኢ ተስፋ ለመጠበቅ ሲሉ የተባበሩ የዩናይትድ ስቴትስ ዜጎችን ጥንካሬ መጋፈጥ የሚችል ኃይል ግን በታሪክ ከቶንም አልታየም። ምንም እንኳ ፕሬዚደንቱ በዚህ በመጀመሪያው የኮንግረስ ንግግራቸው ላይ ለአንድነት ይጣሩና ብዙ ስኬቶችን ማስመዝገባቸውን ይናገሩ እንጂ በልዩ ምርማሪ የተከፈተባቸው የሩሲያን ባለፈው ምርጫ ውስጥ ጣልቃ መግባት የሚያጣራ ክፍል ሥራ በአስተዳደራቸው ላይ ደመና እንዲያጠላ ማድረጉ እየተነገረ ነው። ዲሞክራቱ የማሳቹሴትስ ኮንግረስማን ጆ ኬኔዲ ናቸው ለፕሬዚደንት ዶናልድ ትራምፕ ንግግር መልስ የሰጡት። የፕሬዝዳንት ትራምፕ አስተዳደር ቋሚ የሆነውን የአሜሪካ እሴት ያልጠበቀና ህዝቡን ሊጠብቅ ያለውን ሕግ የጣሰ ነው ብለዋል። ዝርዝሩ አሁን ይቀርባል። አዲሱ አበባ ያቀርበዋል። የፕሬዝዳንት ዶናልድ አስተዳደር ኢላማ ያደረገው ሁላችንንም በሚጠብቀን ሕግ ላይ ብቻ ሳይሆን በራሳችን በሰላማችን ላይ ጭምር ነው ነው ያሉት ጆ ኬኔዲ በንግግራቸው መጀመሪያ ለትናንት ምሽቱ የፕሬዚዳንት ትራምፕ ንግግር የተለመደውን የዲሞክራቲክ ፓርቲውን ምላሽ ያቀረቡት ኬኔዲ በሰጡት በዚሁ መልስ በመጀመሪያው ዓመት የፕሬዚዳንት ዶናልድ ትራምፕ አስተዳደር ብዙ ሚሊዮን አሜሪካውያን ጥርጣሬ፣ ንዴትና ፍርሃት እንደነበረባቸው አስታውሰው የጥቁሩን ሕዝብ ሰብአዊ መብት ያልጠበቀ የተመሳሳይ ጾታ ጋብቻ ፈጻሚዎችን ሕልውና የተፈታተንና አሜሪካውያንንም ከብዙ ማኅበረሰብ ጋር በጠላትነት የፈረጀ ወይም ያቆመ የፍትህ ሚኒስቴር መመሥረታቸውን ተናግረዋል። የፕሬዚዳንት ትራምፕ አስተዳደር ሁላችን እኩል ሁላችን የምንጠቅም ሁላችን ዋጋ እንዳለን የሚያረጋግጠውን አሜሪካዊ ቃል ኪዳን እንደዘነጋና ዋጋ ቢስ እንዳደረገው ኮንግረስማን ኬኔዲ በገለጡበት ወቅት ንግግራቸውን ለማድመጥ ፎል ሪቨር ማሳቹሴትስ፣ በሚገኘው የቴክኒክ ትምህርት ቤት የተሰበሰበው ህዝብ ከመቀመጫው በመነሳት ነበር ድጋፉን በታላቅ አድናቆት የገለጠው። ጋድ ር ቨርንት ስ የአሜሪካን ፕሮሚስ ከፍተኛውና ትልቁ የአሜሪካ እምነት ሁላችን እኩል፣ ሁላችን የምንጠቅም፣ ሁላችን ዋጋ እንዳለን የሚያረጋግጥ አሜሪካዊ ቃል ኪዳን ነው። ለሦስተኛ ዘመን የምክር ቤቱ አባል ሆነው እያገለገሉ ያሉት የ37 ዓመቱ ወጣት እንደ ራሴ ጆ ኬኔዲ የዩናይትድ ስቴትስ 35ኛው ፕሬዝዳንት የጆን ኤፍ ኬኔዲና የሴናተር ኤድዋርድ ኬኔዲ ወንድም የነበሩት የባቢ ወይንም የሮበርት ኤፍ ኬኔዲ የልጅ ልጅ ናቸው። የተሻለ ጥቅም ወይም ስምምነት የሚለውን የፓርቲያቸውን አዲስ መፈክር በማጎላት የተናገሩት ኮንግረስማን ጆ ኬኔዲ ዲሞክራቶች ለተሻለ የሥራ ክፍያ ለሕፃናት ጤና ጥበቃና ለትምህርት ዕድል መሟገታቸውን እንደሚቀጥሉ አስታውሰው በካንሰር ሕመም ወይም በሱስ አስያዥ እጽ ይሁን ሁሉን አቀፍ የጤና ጥበቃ ሥርዓት እንዲመሠረትም የሁል ጊዜ ጥረታቸው እንደሆነ ገልጠዋል። ፕሬዚዳንት ዶናልድ ትራምፕ በንግግራቸው የገለጿቸውንና የሚደግፏቸውን እንደ የንግድ ስምምነቶችና መሰረተ ልማት ፖሊሲዎችን ኮንግረስማን ኬኔዲም በመደገፍ ገልጸዋቸዋል። ሌላው ታዳሚዎቻቸው ከመቀመጫቸው በመነሳት አድናቆታቸውን በጭብጨባ የገለጡበት የኮንግረስማን ኬኔዲ ሕጋዊ ሰነድ የላቸውም ለተባሉና በሕፃንነታቸው በወላጆች ወዲህ ወደ አሜሪካ ለመጡና እዚህ ለሚገኙ አንድ ነጥብ ስምንት ሚሊዮን ስደተኞች ደህንነት ቃል የገቡበት ንግግራቸው ነው። እናንተ የታሪካችን አካል ስለሆናችሁ ወደ ኋላ ሳንል ከጎናችሁ እንቆማለን፣ እንሟገትላቸዋለንም ነበር ያሉት። ንግግራቸውንም ለአሜሪካውያን ባስተላለፉት ጥሪ ነው የቋጩት። ክቡራትና ክቡራን፣ እምነት ይኑረን፣ እምነት ይኑራችሁ። አገራችን አሁን የምትገኝበት ሁኔታ ተስፋ ሰጪ ነው። ጠንካራና ዘላቂም ነው። እናም እምነት ይኑረን። እግዚአብሔር ቤተሰባችሁን ይባርክ። እግዚአብሔር ዩናይትድ ስቴትስን ይባርክ። አመሰግናለሁ። ፕሬዚደንት ዶናልድ ትራምፕ የትላንቱን የአገሪቱን ይዞታና አቅጣጫ አመላካች ንግግራቸውን የሚፈልጉትን የኢሚግሬሽን ለውጥ እርምጃዎች ለመናገር ተጠቅመውበታል። የቪኦኤው ክሪስ ሃና ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። ፕሬዚደንት ትራምፕ ባለአራት ክፍሉን የኢሚግሬሽን እቅዳቸውን ለደህንነት የሚበጅ ዘመናዊና ሕጋዊ የኢሚግሬሽን ስርዓት ሲሉ ሲገልጹት ዲሞክራቶች በበኩላቸው ስድብና ጭካኔ የተመላበት ብለው ነቅፈውታል። ሚስተር ትራምፕ ያቀረቡት እቅድ የመጀመሪያው ክፍል ቁጥራቸው ወደ ሁለት ሚሊዮን ለሚጠጋ በልጅነታቸው በህገወጥ መንገድ ወደ አሜሪካ ለመጡ ሰዎች ዜግነት የሚያገኙበትን ጎዳና የሚቀይስ እንደሆነ አስረድተዋል። ከእነዚህ ውስጥ ወደ ስምንት መቶ ሺህ የሚጠጉት በቀደሙት ፕሬዚደንት ባራክ ኦባማ አስተዳደር ዘመን በወጣውና በእንግሊዝኛ ምህጻሩ ዳካ በሚባለው መርሃ ግብር አማካይነት እንዲኖሩና እንዲሰሩ በሰጣቸው ህጋዊ ፈቃድ የተጠበቁ ናቸው። መርሃ ግብሩ እንዲያበቃ ባለፈው ዓመት ፕሬዝደንት ትረምፕ ትዕዛዝ ሰጥተዋል። በመሆኑም ምክር ቤቱ ለነዚህ ድሪመርስ ተብለው ለሚጠሩት ሰዎች ጉዳይ እስከ ፊታችን መጋቢት ወር ማብቂያ ባለው ጊዜ ውስጥ ዘላቂ መፍትሄ ማቅረብ ይኖርበታል። ፕሬዝደንት ትራምፕ የኢሚግሬሽን ለውጥ እርምጃዎቹን ስለ ምን እንደሚፈልጉ ሲያብራሩ በቀጥታ እነዚህን የውጭ ሀገር ሰዎች ሳይጠቅሱ ማትኮር የምፈልገው የአሜሪካውያን ሰራተኞችና የአሜሪካውያን ቤተሰቦችን ጥቅም ማስጠበቅ ላይ በመሆኑ ነው ብለዋል። የእኔ ኃላፊነት ደግሞም እዚህ አዳራሽ ውስጥ ያለ የእያንዳንዱ የሕዝብ ተመራጭ የተቀደሰ ኃላፊነት ለአሜሪካውያን መቆም ነው፣ ለደህንነታቸው፣ ለቤተሰቦቻቸው፣ ለማኅበረሰቦቻቸው መከላከል፣ የአሜሪካ ሕልም መብታቸውን ማስጠበቅ ነው። ምክንያቱም አሜሪካውያንም ባለ ሕልም ናቸውና። ያ አባባል ታዲያ የፕሬዝደንቱን ዕቅድ ከሚቃወሙት ብዙዎች በኩል ወዲያውኑ ነው ነቀፋ ያስከተለው። የዩናይትድ ስቴትስ የተወካዮች ምክር ቤት ያናሳኑ ዲሞክራቶች መሪ ናንሲ ፔሎሲ በትዊተር ባለህልሞችም አሜሪካውያን እኮ ናቸው ብለዋል። ዲሞክራቱ የኮንግረስ አባል ጆ ኬኔዲ በበኩላቸው ለፕሬዝደንቱ ንግግር በሰጡት ምላሽ ላይ ለወጣቶቹ የውጭ ሀገር ሰዎች የድጋፍ መልእክት አስተላልፈዋል። ኢኖ ነስማመሳ ላይ እናንተ የታሪካችን አካል ናችሁ፣ እንታገልላችኋለን፣ አንተዋችሁም። ሚስተር ትራምፕ የኢሚግሬሽን ስርዓት ትልማቸውን ለማሳካት እጃቸውን ወደ ዲሞክራቶቹም ወደ ሪፐብሊካኑም የምክር ቤት አባላት እየዘረጉ መሆናቸውን ተናግረዋል። ፕሬዚዳንት ትራምፕ የምረጡኝ ዘመቻቸውን ሲጀምሩ አንስተው በዩናይትድ ስቴትስ እና ሜክሲኮ ድንበር ላይ አጥር ይገነባል ሲሉ ቆይተዋል። በኢሚግሬሽን ስርዓት እቅዳቸው ውስጥ ደግሞ የድንበር ጥበቃ አባላት ቁጥሩ ከፍ እንዲልና ና በህገወጥ መንገድ በድንበር አቋርጠው ሊገቡ ሲሞክሩ የሚገኙትን ይዞ የመልቀቅ ፖሊሲ እንዲያከትም የሚፈልጉ መሆናቸውን አስታውቀዋል። የተደራጁ የወንጀል ቡድኖች አባላትና ሌሎችም ወንጀለኞች በዚያ ቀዳዳ ተጠቅመው ሀገራችን እየገቡ ነው በማለት ተናግረዋል ሚስተር ትራምፕ ዳይቨርሲቲ ቪዛ ፕሮግራም ወይም የግሪን ካርድ ሎተሪ የሚባለው መርሃ ግብር እንዲሰረዝና ይልቁንም ለሕብረተሰባችን አስተዋጽኦ የሚያበረክቱ ሀገራችንን፣ የሚወዱና የሚያከብሩ የሰለጠኑ ሰራተኞች እንዲመጡ የሚያስችል ብቃትን መሰረት ያደረገ ስርዓት ይተካ ሲሉም አሳስበዋል። በአራተኛውና በመጨረሻው የኢሚግሬሽን እቅዳቸው ክፍል ሚስተር ትራምፕ የዩናይትድ ስቴትስ ዜጋ ወይም ባለመኖሪያ ፈቃድ የሆኑ የውጭ ሀገር ተወላጆች ወላጆቻቸውን፣ እህት ወንድሞችና በአዋቂነት ዕድሜ ውስጥ ያሉ ልጆቻቸውን ለማስመጣት የሚያስችለው መርሃ ግብር በባለቤትና ላቅማዳም ወይም ላቅመ ሔዋን ባልደረሱ ልጆች ብቻ እንዲወሰን ጠይቀዋል። የቨርጂኒያ ክፍለ ግዛት ዲሞክራት የምክር ቤት አባል የሆኑት ኤሊዛቤት ጉዝመን ለሚስተር ትራምፕ ንግግር በስፓኝ ቋንቋ በሰጡት ምላሽ ሀገሪቱን ሰዎች በባህሪያቸው ሳይሆን በቆዳ ቀለማቸው ወደሚመዘኑበት ወደ ቀድሞ ዘመን ለመመለስ የሚቃጣ ነው በማለት የፕሬዝደንቱን የኢሚግሬሽን ራዕይ ውድቅ አድርገዋል። እኩልነትን ባለመቻቻል፣ መከባበርን በዘረኝነት ተክተዋል ሲሉ ፕሬዝደንቱን ወቅሰዋል። የሚስተር ትራምፕ የኢሚግሬሽን እቅድ አሉ፣ የሀገራችንን ማንነት ከስረ መሰረቱ የሚቀይር ከመስራቾቿ የላቀ ራዕይ ጋርም የሚጣረስ ነው። ፕሬዝደንቱ ማህበረሰቦቻችንን የሚገልጹበትን ጸያፍና ዘለፋ ያዘለ መንገድ ልንቀበለው አይገባም ብለዋል ኤሊዛቤት ጉዝማን። አድማጮች፣ ተከታዩም ከዚሁ ርዕስ ጋር የሚያቆየን ይሆናል። ወደዚህ ሀገር ፈልሰው የሚመጡ ሰዎች በእንግሊዝኛው አጠራር ኢሚግራንት የሚባሉት ለአሜሪካ ሸክም ሳይሆኑ ሀብት ናቸው ሲሉ አንድ ኢትዮጵያዊ አሜሪካዊ ምሁርና ፖለቲከኛ ለአሜሪካ ድምጽ ገልጠዋል። ቴክሳስ ዳላስ ውስጥ የምጣኔ ሀብት አዋቂ ወይም ፕሮፌሰሩ ዶክተር መሐመድ አባጀበል በአንጻራዊ ሁኔታ የፕሬዚዳንት ትራምፕ የትናንት አቀራረብ ጥሩ ነበር ነው ያሉት። ሰለሞን አባተ ነው ያነጋገራቸው። ዶክተር መሐመድ ጤና ይስጥልኝ እንደምን አመሹ? ጤና ይስጥልኝ ሰለሞን እንደምን አመሸህ? እግዚአብሔር ይመስገን። እስቲ እንደው ለማስታወስ ያህል አድማጮቻችንን ራስዎን ትንሽ አስተዋውቁልኝ፣ የት እንዳሉ ምን እንደሚሰሩ፣ የፓርቲ ማንነት ማን እንደሆነ እስቲ ትንሽ ይንገሩን። ስሜ መሐመድ አባ ጀበል ነው፣ የምኖረው ዳላስ ነው። አብዛኛው ሰው የሚያስታውስ ይመስለኛል በ2014 ለአሜሪካን ሴኔት ከቴክሳስ ተወዳድሬ ነበር እንደ ራይት ኢን ካንዲዴት እና ስራዬ መምህር ነኝ ኢኮኖሚክስ መምህር ነኝ፣ እዚህ ዳለስ ባጭሩ ይህን ይመስላል። እሺ ዶክተር መሐመድ በጣም አመሰግናለሁኝ። ለጊዜው በድጋሜ እንግዲህ የትናንት ምሽቱን የፕሬዚደንት ዶናልድ ትራምፕን ሀገራቸው የምትገኝበትን ሁኔታ የተነተኑበትን የወደፊት ሀሳባቸውንም ጠቅለል እያደረጉ ያስቀመጡበትን ንግግራቸውን ተከታትለዋል ብዬ ተስፋ አደርጋለሁ። እስቲ እንደው ዶክተር መሐመድ፣ ጠቅለል ካለ ጉዳይ እንነሳና እርስዎ ፕሬዚደንት ትራምፕን እንደሚያውቋቸው እንደ እጩም እንደ ፕሬዚደንትም ላለፈው አንድ ዓመት እንደሚያውቋቸው፣ የትናንትናው አቀራረባቸው ምን ይመስል ነበረ? በቅርጽ ደረጃ ነው የማነሳው። እንዴት አገኟቸው? ስቴት ኦፍ ዘ ዩኒየን የሚባለው ንግግር በየአመቱ ሁሉም ፕሬዚደንቶች የሚያደርጉት ነው። የፕሬዚደንት ትራምፕ የመጀመሪያው ስቴት ኦፍ ዘ ዩኒየን ንግግር ነው። እና ፕሬዚደንት ትራምፕን እንግዲህ አንድ ዓመት ተከታትለን ከእሳቸው የሚጠበቅ ነገር አንድ ነገር ቢኖር ከተጻፈ ነገር ወጥተው ኮመንት ማድረግ ነው። እና ያም ነው ብዙ ጊዜ እሳቸውን ለትችት የሚዳርጋቸው። እና ትናንትና አንደኛ የተጻፈ ነገር ነው የሚነበበ በሁሉም ስቴት ኦፍ ዩኒየን አድረስ፣ ዝም ብሎ ሰው ዝም ብሎ ንግግር ሳይሆን የተጻፈ በደንብ ቅርጽ ያለው የፕሬዝደንትን አጀንዳ የሚገልጽ ወደፊት ምን ማድረግ እንደሚፈልግ ፕሬዝደንት የሚገልጽ እና ባለፈው አመት ምን እንደተሰራም ተናግሮ ትንሽ ክሬዲት የሚወስድበት አይነት ንግግር ነው። ይሄን ሁሉ አድርጓል ፕሬዚደንት ትራምፕ። ንግግሩ በጣም ቅርጽ ያለው ነበር። ሪሰፕሽኑ እንደተጠበቀው፣ ዲሞክራቶች ብዙም ደስተኛ አልነበሩም። አንድ አስራ አምስት የሚሆኑት ደግሞ በጭራሽም እዛም አልሄዱም። የሄዱትም አላጨበጨቡም፣ ዝም ብለው ነው የተቀመጡት። አንድ ሰዓት ከሀያ ደቂቃ እንደዚህ የሚሆን ንግግር ነበር። አንድም ጊዜ አንድም ጊዜ አልተጨበጨበላቸውም። ከዲሞክራቶች አንዳንዶች፣ ምናልባት ግን አብዛኞቹ ዝም ብለው ነው የተቀመጡት። ያም የተጠበቀ ነገር ነው። በአጠቃላይ ጥሩ ነበር ማለት ይቻላል። እንግዲህ ጥሩ ማለት አንጻራዊ ነው ዶክተር መሐመድ እርስዎን እንደ አንድ አሜሪካዊ የፕሬዚደንት ትራምፕ አጀንዳ ምን ያህል አርክቶታል? ወል ብዙ የተናገሩት በኢኮኖሚ ላይ ነው እና በኢኮኖሚው ምን ያህል እንደሰሩ ስፔሲፊክሊ፣ ይሄ የስታክ ገበያ ወይም ስታክ ማርኬት የሚሉት ኒውዮርክ ያለው የአክሲዮን ገበያው ማለት ነው። አዎን፣ የአክሲዮን ገበያው እሳቸው ፕሬዚደንት ከሆኑ በኋላ በጣም ቫሊዩ ወይንም ደግሞ ጨምሯል፣ ቫሊዩ ጨምሯል። እና እሱንም ክሬዲት ወስደዋል እኔ ፕሬዚደንት ስለሆንኩ ነው ብለዋል። ሌላው ደግሞ ስራ፣ ይሄ ጃብ ማርኬት የስራ ገበያ በጣም ጥሩ ነው። አሁን ስራ አጥነት ወደ አራት ነጥብ አንድ ወርዷል፣ እና ያንንም እኔ ፕሬዚደንት ስለሆንኩ ነው ያሉት። ሌላው ደግሞ የቀረጥ ቅናሽ ነው። ታክስ ከት ከሰላሳ አምስት ፐርሰንት ማርጂናል ታክስ ሬት ወደ ሀያ ፐርሰንት መቀነሱ መቀነሱ ጥሩ ነው፣ ስራ ይፈጥራል፣ ሰው ገንዘቡን ይቆጥባል ብለው ተናግሯል። ግን እሳቸው ያልጠቀሱት ምንድን ነው ኮንግሬሽናል ባጀት ኦፊስ የራሳቸው እሳቸው ይሄ ታክስ ከት ከጥቅሙ ጉዳቱ እንደሚያመዝን ተናግረዋል። ያንን ለምን እንዳልተናገሩ ግልጽ ነው። ያው እንደውም ያን ጊዜ ይሄው እርሶ የጠቀሱት ቢሮ በአሜሪካ ምጣኔ ሀብት ላይ በመጪዎቹ አስር አመታት ውስጥ የአንድ ትሪሊዮን ተጨማሪ እዳ ያስከትላል ብሎ ነበረ። ቢሮው በትክክል በትክክል ያ ደግሞ ሰለሞን የራሳቸው ሲቢኦ ነው። ራሳቸው የሾሙ ሰዎች ማለት ነው። በስራ በኩል ይሄ ነው። ሌላው ደግሞ እኛንም ሁላችንንም የሚነካው ይሄ የኢሚግሬሽን ጉዳይ ነው እና ስለ ኢሚግሬሽን ጉዳይ በጣም አወዛጋቢ የሆኑትን ነገሮች አልተናገሩም። ጠቀስ ጠቀስ ያደረጓቸው ነገሮች አሉ። ለምሳሌ ይሄ ዳይቨርሲቲ ቪዛ የሚባለው አብዛኛው ኢትዮጵያ የመጣው በዛ ነው፣ ዲቪ የሚባለው ማለት ነው። ግን ከዚህ በፊት ተናግሯል ዲቪን እንደማይወዱት እና ይሄን ነገር መሰረት እንደሚፈልጉ ተናግሯል። ሌላው ትልቁ ደግሞ ይሄ ዳካ የሚሉት አዎ በህጻንነታቸው ወደ በህጻንነታቸው የመጡ ዲፈርድ አክሽን ኦን ቻይልድሁድ አራይቫል የሚባለው ፕሬዚደንት ኦባማ በኤግዘኪቲቭ ኦርደር እነዚህ ሰዎች እንዳይያዙ ያደረጉት ነገር አሁን ኤክስፓሪ ያደረጋል ወደ አንድ ወር ነው እንደዚህ ነው የቀረውና፣ ስለዛ ሲናገር በጣም የሚገርምህ ነገር ሰለሞን፣ እሱ ያለው እና ጭንቅላቴ ውስጥ የቀረው ምንድን ነው አሜሪካንስ አር ድሪመርስ ቱ ነው ያለው እና እነዛ ሰዎች ድሪመርስ ነው የሚባሉት አሜሪካ ውስጥ እና የአሜሪካ ሰውም እኮ ድሪመር ነው ህልም ያለው። በአሽሙር ያ በአሽሙር ያንን እንደማይደግፉ ነው የተናገሩት። ግን ደግሞ በሌላ በኩል ደግሞ ያንን እንደሚደግፉ የሚፈልጉትን ነገር ካገኙ ከዚህ በፊት የተናገሩት ነው። ይሄ ለቦርድ ለአጥር ለጠረፍ አጥር ሀያ አምስት ቢሊየን የአሜሪካን ዶላር የሚያገኙ ከሆነ ከሌላ ቢል ከሌላ ቢል ጋር አጣብቀው ለማሳለፍ ፍቃደኛ እንደሆኑ ተናግሯል። እንደ እንካ በንካ ለመደራደሪያ ያህል የወሰዱት አቋም ይመስላል። በትክክል በትክክል ለመደራደሪያ ያህል እንደ ቀብ ይዘውታል እሱን እና ኢሚግሬሽን ይሄ ነው። ሌላው ደግሞ ይሄ ቼን ኢሚግሬሽን የሚባለው ተሳሳቢ ተሳሳቢ ፍልሰት፣ ተሳሳቢ ኢሚግሬሽን፣ ወይም ደግሞ እንደ ሰንሰለት ሰው አንዱ ወጥቶ ሌላውን እያወጣ ወንድምህ እየወጣል ወንድምህ ደግሞ ያጎትህን ልጅ እያወጣ እንደዛ ይሄንንም እንደሚያስቀር ተናግሯል። ይሄ ቼን ኢሚግሬሽን በጣም የሚቀርብህ ዘመድ ካልሆነ ለምሳሌ ወንድምህ ልጅ፣ ልጆችህ ወይም ልጅህ፣ እንደዛ አይነት ካልሆነ ይሄ ቼን ኢሚግሬሽንም እንደሚያስቀሩ ተናግሯል። ከዚህ በፊት ሁላችንም እንደሰማ ነው ተናገሩ ተብሎ የሰማነው ምንድን ነው? አፍሪካን የአፍሪካን ሀገሮች የተሳለቁ እለት ከኖርዌይ ብዙ ሰው ለምን አይመጣም ምናምን ብለዋል ላሉ ያ ደግሞ ከሁለት ሰው ሰው በላይ ስነሰሮች ብለዋል ብለው ተናግረዋል። እኛ በአንሰማውም ነገሩን እኔ እንደ እውነት ነው የምወስደው እና ይሄ ከሌላ ሀገር የሚመጣን ኢሚግሬሽን በጣም ለመቀነስ እንደሚፈልጉ ነው። ያ ደግሞ ዳይሬክት ኢምፕሊኬሽን አለው ለእኛ ለኢሚግራንት ኮሚኒቲ። ያ ያ ነገር በጣም የሚያሳስብ ነው ልልፈልግ ነው ሰለማ እስቲ ካነሱት አይቀር ዶክተር መሐመድ ወደዚህ ወደ ዲቪው ጉዳይ እንምጣ እና ምክንያቱም የብዙ ሰውም ጆሮ እዚህ አካባቢ የሚያንዣብብ ይመስለኛል። ለመሆኑ ለምንድን ነው ፕሬዚደንት ትራምፕ ዲቪ ሎተሪ እንዲቋረጥ እንዲቆም የሚፈልጉት? ወይ እሳቸው የሚሉት በዝምድና ወይንም ደግሞ ሰው እንደዚሁ ማምጣት ሳይሆን የሚሸጥ የሚሸጥ ስኪል ያለው የሚሸጥ ችሎታ ያለው ሰው ሜሪት ቤዝድ የሚሉት ወይም በችሎታ ላይ የተመሰረተ ማለት ነው። በትክክል ችሎታ ላይ የተመሰረተ ኢሚግሬሽን ነው የምንፈልገው ነው የሚሉት እሳቸው። ግን ከዚህ በፊት ኢሚግሬሽን፣ አብዛኛው የአሜሪካ ኢሚግሬሽን ችሎታ ላይ የተመሰረተ አይደለም። የእሳቸውም ዘመዶች የመጡት በችሎታቸው ሳይሆን ጥሩ ኑሮ ፍለጋ ነው የመጡት አብዛኞቹ። እና አሁን ዲሞክራቶች ምንድን ነው የሚሉት? ኢሚግሬሽን ሜሪት ቤዝድ ብቻ ሳይሆን ድሃውንም አምጥተን ይሄን የአሜሪካን ድሪም አባሮ የሚሻሻል ከሆነ ሰው ለምን ሌላ ሰው አይመጣ? ለምን ድሃው አይመጣም? ኢሚግሬሽን ደግሞ በችሎታ ብቻ ሳይሆን የፖለቲካል አሳይልም የሚፈልጉ ሰዎች አሉ። እነሱ መምጣት አለባቸው። ግን ከዛም በተረፈ ሰው ሁሉ ኳሊፋይ የሚያደርግ ከሆነ በችሎታ ሳይሆን እንዲሁም መጥቶ እዚህ ሀገር መሻሻል ይችላል እና አብዛኞቹ ዲሞክራቶች የሚሉት ምንድን ነው? የእኛም አንሰስተርስ የእኔ አባት፣ የእኔ አያት፣ የእኔ ቅድመ አያትም እኮ የመጡት ችሎታ ስላላቸው ሳይሆን አሜሪካን ሰው የሚሻሻልበት ሀገር ስለሆነ ነው፣ ለመስራት ነው የመጡት የሚል አርጉመንት ነው ያላቸው። ዶክተር መሐመድ እርስዎ በግሎ ራስዎ ብዙ ነገር በአንድ ሰው ውስጥ ያለበት ሰው ኖት፣ ኢሚግራንት ኖት፣ ፖለቲከኛ ኖት፣ የምጣኔ ሀብት ሊቅ ኖት እና በዚህ ዙሪያ ላይ ያሉ ነገሮችን የእርሶን ያህል በአካልም በመመራመሩም ደረጃ የሚያውቀው የሚቀርበው ያለ አይመስለኝም እና ለመሆኑ ወደ ዩናይትድ ስቴትስ የሚገቡ በዲቪ ሎተሪም ይሁን በሌላ በማንኛውም መንገድ የሚገቡ ኢሚግራንቶች ለዚች ሀገር ሸክም ናቸው እንዴ? እዛ ላይ ሪሰርች በጣም አንድ ወጥ መልስ የለው። ኢሚግራንቶች መጀመሪያ ሲመጡ ቋንቋውን መማር አለባቸው፣ ሲስተሙን መማር ስላለባቸው ለሆነ ለሆነ ጊዜ ያህል ሶሻል ዌልፌር ሰርቪስን ይጠቀማሉ። ያ ግልጽ ነው። ግን ኢን ሎንግ ራን አሜሪካ ዋስትና አገልግሎቶችን ማለት ነው በትክክል የጤና ጥበቃ የቤት የቤት ክፍያ እርዳታ የሄልት ኢንሹራንስ ወይንም የጤና ኢንሹራንስ ይሄን ይሄን ይጠቀሙበታል። ግን ኢን ደ ሎንግ ረን ልጆቻቸው በጣም ሰክሰስፉል ናቸው የኢሚግረንት ልጆች እዚህ ሀገር፣ እና ዳታ ይህንን በደንብ ነው ቁልጭ አድርጎ የሚያሳዩ። በተለይ ከአፍሪካ የሚመጡ ኢሚግረንት ኢሚግረንቶች በጣም የተማሩ ከአቨሬጅ ከአቨሬጅ ከሌላው ጥቁር እዚህ ከተወለደ ጥቁር እና ከሌላ ቦታ ከሚመጣ ጥቁር ከአፍሪካ የሚመጡ ጥቁሮች በጣም ኤጁኬትድ ናቸው። ይሄንን ሪሰርች ላይ ተመርኩጄ ነው የምልህ ሰለሞን። እና እንደመጡ የሚያገኙት ገንዘብ በጣም ትንሽ ሊሆን ይችላል፣ ግን ይሄ ኢንከም አሲሚሌሽን የሚሉት ነገር አለ። እየቆዩ ሲሄዱ የነሱ ገቢ እየጨመረ እየጨመረ ኢቨንቹዋሊ ከጥቁር አሜሪካን በአቬጅ ነው ምል ገቢ የሚበልጥ ነው የአፍሪካውያን ገቢ። እና ኢሚግራንቶች ኔት ፕላስ ናቸው እንጂ ለአሜሪካን ኢንደ ሎንግ ረን አስረዝመ ስታየው ዕዳ ወይንም ሸክም አይደለም። እንደውም ኢሚግራንቶች ሁሉም እየሰራ ግብር እየከፈለ ወደሚሄድበት ቋት ነው የሚገባው። በቋሚነት ተረጂ ሆኖ የሚቀጥል አይደለምና የሚያዋጡ ናቸው። ለዚህ ምጣኔ ሀብት እድገትም ራሳቸው ለልጆቻቸው ብቻ ሳይሆን ራሳቸውም እንደመጡ በግብር ክፍያውም ይሁን የተለያዩ ቀዳዳዎችን በስራ መስኩም በመድፈን ፈጠራዎችን በማበረታታት የስራ እድሎችን በመክፈት ብዙ የሚያዋጡ ናቸው የሚሉም አሉ። በትክክል ሰለሞን ቦርሃስ የሚባል የታወቀ የሃርቨርድ ኢኮኖሚስት አለ እና በዚህ ነገር ብዙ ይጽፋል። እና እሱ ቁልጭ አድርጎ አስቀምጦታል። ኢሚግራንቶች ለአሜሪካን ኔት ፕላስ ወይንም ደግሞ ትርፍ ናቸው እንጂ ጉዳት አይደሉም ብሎ አስቀምጧል። ምሳሌ ስቲቭ ጃብስ የአፕል ካምፓኒ የመሰረተው ሰውዬ ሲሪያዊ ነው፣ እና ኢሚግራንት ነው እሱ እና አፕል ማለት ደግሞ ዓለምን የቀየረ ሰው እንዴት ኮሚኒኬት እንደሚያደርግ የቀየረ ሰው ነው እና ስቲቭ ጃብስ ኢሚግራንት ሆኖ ባይመጣ ይሄ ነገር ይኖራል አይኖርም፣ ሌላ ድቤት ነው። እሱ ግን ኢሚግረንቶች ኔት ፕለስ ናቸው። አልበርት አንስታይን ኢሚግረንት ነበር እና አሜሪካን ከኢሚግረንት ታሪክ አሜሪካ ነጥለህ ማየት አትችልም። እና ኢሚግረንት ደግሞ ይሄ ሜሪት ቤዝድ ብቻ ነው ካልክ አሜሪካ አሜሪካ ባልሆነች ነበር እና እሱ በጣም የተሳሳተ ፖሊሲ ይመስለኛል። ለመሆኑ ዲቪ ሎተሪ የሚቋረጥ ይመስሎታል በፕሬዚደንት ትራምፕ ጥያቄ መሰረት? የሰለሞንን እንግዳ ዶክተር መሐመድ አባ ጀበልን ለትንታኔያቸው እናመሰግናለን። እንዲሁም ሰለሞንን። ለዝግጅቱ አድማጮች አሁን የሙዚቃ ፋታ ለመውሰድ ጥቂት ደቂቃዎች ያገኘን ይመስለናል። አዳነቼ ብዙ ዘገባዎች ናቸውና

እንዲሁ ለቅምሻ ያህል ነው እንግዲህ። የሚያጓጓ አርገ ነዋል። ኋላ ላይ ሰዓት ከተገኘ እንመልሳለን። ፍቅር አዲስ እናመሰግናለን። በኢትዮጵያ የሰብአዊ መብቶች እንዲከበሩ ግፊት ለማድረግ በሚል ባለፈው ዓመት በየካቲት ወር መጀመሪያ ለዩናይትድ ስቴትስ ምክር ቤት የቀረበ የህግ ረቂቅ ቀጣይ ሂደት ዙሪያ የተካሄደ ጋዜጣ ጉባኤ ተንተርሶ የተቀናበረ ዘገባ በትላንትናው ምሽት አቅርበናል። በአሁኑ ወቅት በኢትዮጵያ የሚታየው ሁኔታ ካልተለወጠ ኤችአር 128 የሚል መጠሪያ የተሰጠው ይህ ህግ ረቂቅ ወደ ሙሉ ምክር ቤቱ የሚተላለፍና ሊጸድቅ የሚችል መሆኑን ነበር በምክር ቤቱ የብዙሃኑ ፓርቲ ተጠሪ በተገኙበት በተካሄደ ጋዜጣ ጉባኤ የተገለጸው። በዩናይትድ ስቴትስ ተወካዮች ምክር ቤት የኮሎራዶ ክፍለ ግዛት ተወካይ ከኮንግረስማን ማይክል ሀዋርድ ኮፍማን ባደረግነው ቃለ ምልልስ ኮንግረስማኑ ከጠቀሷቸው ትውልድ ኢትዮጵያ አሜሪካውያን አንዱ ጋብዘን አወያይተናል። አሉላ ከበደ ነበር። ከያወያቸውና ወደ ውይይቱ ብታመራል። አመሰግናለሁ አዳነች። አቶ አምሳሉ ካሳው ይባላሉ። እንግዳችን የኢትዮጵያውያን አሜሪካውያኑ ግብረ ኃይል ቀደም ብሎ የተጠቀሰው የህዝብ ግንኙነት ኃላፊ ናቸው። የጉባኤውን ዓላማ ከምክር ቤት አባላቱ ጋር የተሰባሰባችሁበትን ምን ዳር ለማድረስ እንዳሰባችሁ በአጭሩ በመግለጽ ጀምሩ አቶ አምሳሉ። ትናንትና ያካሄድ ነው ሚቲንግ ከሀውስ ኦፍ የማጆሪቲ ሊደር የምክር ቤቱ ብዙሀን ወኪል አዎ፣ መሪያቸው ኬቨን ማካርቲ እንዲሁም የፎሬን አፌርስ ዲፓርትመንት በምክር ቤቱ የውጭ ጉዳይ ሀላፊዎችና እንዲሁም በምክር ቤቱ የፖሊሲና የሀገር ደህንነት አማካሪዎች ተገኝተው ነበር። በተጨማሪም የዩናይትድ ኔሽንስ የሰብአዊ መብት ሃይ ኮሚሽነር ተወካይ በዋሽንግተን ዲሲ አብሮን ነበረ። በተባበሩት መንግስታት የሰብዓዊ ጉዳዮች ከፍተኛ ኮሚሽን ተወካይ ነበሩ። አዎ እንደሚታወቀው ኤችአር መቶ ሀያ ስምንት የኢትዮጵያን ጉዳዮች የሚመለከተው ሕግ ወደ ምክር ቤቱ ቀርቦ ጸድቆ፣ ይህ ሕግ ተፈጻሚነት እንዲኖረው ላለፉት ጊዜያቶች በጣም በርካታ እንቅስቃሴ ስናደርግ ነበር። ይህ ሕግ በአሁኑ ሰዓት ከድምፅ አሰጣጥ ለጊዜው ቆይቶ ነበረ። ትልቁ ዓላማ ወደ ድምፅ አሰጣጥ ሂደት እንዲመጣ የኬቨን ማካርቲን እና ሌሎች የአሜሪካ ባለስልጣናት በዚህ ሕግ መጽደቅ ላይ የሚያሳስቡን ነገሮች አሉ፣ ይህንን ነገር ብናሳልፈው የሚሉ ድርሻ ያላቸው የአሜሪካ ባለስልጣናት ተገኝተው እኛ ደግሞ የጉዳዩ ባለቤቶች የኢትዮጵያ ሕዝብ ምንድን ነው የሚሰማው፣ ይዚህ ሕግ ማለፍ ለኢትዮጵያኖች ምንድን ማለት ነው የሚለውንና በአሁኑ ሰዓት በኢትዮጵያ ውስጥ እየተካሄደ ያለውን በኢትዮጵያ መንግስት የሚደረገውን በህዝብ ላይ የሚደርሰውን ሰቆቃ ለማሳየት ይህንን ማድረግ አስፈላጊ በመሆኑ ወደ ድምፅ አሰጣጥ በአስቸኳይ እንዲሄድ ግፊት ማድረግ ነበር የነበረው። ምክንያቱም እኛን ከመምጣታችን ቀደም ብሎ በኢትዮጵያ መንግስት የተቀጠሩ ሎቢስቶች የሚባሉት ጉዳይ ለማስፈጸም የሚሰሩ ወገ አካላት፣ ይሄ ህግ እንዲቆይ እስረኛ እየፈታን ነው፣ እዚህ ጋር ደርሰናል የሚል እንቅስቃሴ አድርገው ስለነበረ ያንን ትክክለኛውን ስዕል በኢትዮጵያ ውስጥ ምን እየተካሄደ ነው፣ የተፈቱት እስረኞችስ እነማን ናቸው የሚለውን ምክር ቤቱ ሰብሳቢ ኬቨን ማካርቲና ሌሎች የአሜሪካ ባለስልጣናት ይሄ ነገር ቢጸድቅ ብለው ሊወስኑ የሚችሉ ውሳኔ ሰጪ አካላት ባሉበት ጉዳያችን ማሰማት ነበረ። ከጠበቅ ነው በላይ ነው። እኛ ትንሽ ገጥመናል ብለን የነበረው ቻሌንጅ ይህንን ሊወስን ከሚችለው አካል ይደናቀፋል ወይም ይሄ አይሆንም የሚል ነገር ይዞ ይመጣል ብለን አስበን ነበር። እነዚህ ጉዳይ አስፈጻሚ ሰዎች ብዙ ገንዘብ በታምሳ ሺህ ዶላር በወር ስለሚያጠፉ ያንን ነበር አስበን የነበረው። ግን ያገኘ ነው ምላሽን ከሱ የሰማና ያነበረ አላማው። አቶ አምሳሉ እስኪ ቀደም ብሎ የተጠቀሱት ኮንግሬስማን ማይክል ሃዋርድ ኮፍማን እሳቸው የተመለከቱትን ጨምሮ በዚህ ረቂቅ ዙሪያ የተካሄደው ንግግር ጭብጥ ባጭሩ ያስረዱ ነው። በወኪላችን ኮንግረስመን ማይክ ኦፍመን ኮሎራዶ ግዛት ስድስት ላይ በየጊዜው የሚሆኑ ጉዳዮችን በኢትዮጵያን አሜሪካን ሲቪክ ካውንስል ስም እና በአጠቃላይ በናሽናል ኢትዮጵያን አድቮኬሲ ኔትወርክ ስም በየጊዜው የሚከሰቱ ክስተቶችን ገለጻ እናደርጋለን። ሰውየው በጣም የጊዜ እጥረት ስላለባቸው በወር አንድ ቀን የማይቀር ወይም ቢያንስ በየሁለት ሳምንቱ የቢሮ ኃላፊያቸው ከቺፍ ኦፍ ስታፍ ጋር የኢትዮጵያን ጉዳይ እናስረዳለን። በዛ ምክንያት ከእሳቸው በላይ ይህን ጉዳይ ለያዙት ለኬበማ ካርቲ፣ ምክር ቤቱ ደህንነት ጉዳይ፣ ለምክር ቤቱ የወታደራዊ ጉዳዮችና ሌሎች ይህንን ባለቤት ያላቸው ባለቤትነት ያላቸው አካላቶችን በየጊዜው ያስረዳሉ። ሳቸው ያንን ካደረጉ በኋላ ያለውን ደሞው ስናስረዳ በተጨበጠ ዶክሜንት ማረጋገጫ ነው የምንሰጣቸው። አዎ ምክንያቱም እሳቸው የሚወክሉት ወይም በሚያቀርቡበት ሰዓት የተጨበጠ ማስረጃ መኖር አለበት። ሰው እሱንን ካሳየናቸው በኋላ ያንን ይዘው ኢትዮጵያ ውስጥ ይሄ እየሆነ ነው። ስለዚህ የዚህ ኤች አር መቶ ሀያ ስምንት ማለፍ የኢትዮጵያን በየጊዜው ይሄን ባዘገየ ነው ቁጥር በርካታ በኢቭን እኔ በምኖርበት አካባቢ የሚገኙ ኢትዮጵያኖች ቤተሰቦቻቸውን እያጡ ነው፣ የዚህ ውሳኔ መዘግየት። ስለዚህ በአስቸኳይ ወደዛ ውሳኔ እንዲሄድ ይህንን ግፊት ማድረግ አለብን፣ በሚል ከፍተኛ ርብርብ ነው የሚያደርጉልን ሰው ከዛ፣ አንደኛው ትልቁ የትናንትናው ከእሳቸውም አብረውን ነበሩ። የፎሬን አፌርስ ሰብ የውጭ ጉዳይ ንዑስ ኮሚቴ ኮንግረስማን ክሪስ ስሚዝ ነበረ ነበሩ። እነዚህ ሰዎች ለዋናው ኃላፊ ለምክር ቤቱ ኃላፊ ይህ ጉዳይ አስፈላጊ መሆኑን አብረው ከኛ ጋር ሆነው የኢትዮጵያ መንግስት የተቀመጠለትን አምስት ነጥቦች የማይፈጽም ከሆነ በአስቸኳይ ይህን ነገር የማያደርግ ከሆነ ኦልሬዲ በይሄ ህግ በጠረጴዛ ላይ ያለ ነው። በሁለቱም በምክር ቤቱም በፎሬን አፌርስ እና በንዑስ ኮሚቴም ያለፈ በመሆኑ በቀላሉ ልናቀርበው ዝግጁ ነን እና የመጨረሻ ቻንስ ከዚህ በፊት ሰጠናቸዋል እድል። ይህ ግን የመጨረሻ እድል እንሰጣቸዋለን። ይህንን ተጠቅመው እስረኞችን መፍታት የማይችሉ ከሆነ ታይም ላይን የጊዜንትን ኮንግረስማን ነግሩ ይሆናል የጊዜ እንትኖች አወጠናል። ስለዚህ ያንን የጊዜ አሁን እነሱ የኬቨን ማካርቲ ቢሮዎች መምስማማት አለባቸው። የኢትዮጵያ መንግስት ሊጠይቁ ነው። በዚህ ጊዜ ይህን ይነት ሁኔታዎች መደረግ አለባቸው የሚሉ ናቸው። አዎ እሱንን ጊዜ ሰጠናል። በእኛ በኩል አንድ ኤግዛምፕል ልሰጥ ይችላለሁ። በፌብሯሪ 15 ውስጥ የኢትዮጵያ መንግስት ማብራሪያ መስጠት አለበት። የፊታችን የካቲት 15 አቆጣጠር በ15 በኢትዮጵያ የካቲት ወር መጀመሪያ ግድም ማለት ነው። ትክክል እንደዛ አካባቢ ነው። በዛ ሰዓት ይህንን ነገር ትመጨረስ አለባቸው። እስረኞችን ለመፍታት ባለፈው ያሉትን አይነት ሳይሆን እስረኞችን በትክክለኛ ለመፍታት መዘጋጀት መቻላቸውን ማሳወቅ መቻል አለባቸው። በዛ ባሻገር የተባበሩት መንግስታት የሰብአዊ መብት ለሰብአዊ መብት መከበር ጽህፈት ቤት ይሄ ነገር ቢሆን በምን ያህል ጊዜ ኢትዮጵያ ውስጥ ሊገባ ይችላል የሚለውንም ደግሞ የጊዜ ገደብ ለምክር ቤቱ ኃላፊ ኬቨን ማካርቲ እና ለእኛ ቲም ሊያሳውቁን በሁለት ሶስት ቀናት ውስጥ ተነጋግረን ጨርሰናል። ሌሎች ሌሎች እንትኖች አሉ። ያው እነሱ ዲቴይል ስለሆኑ እንትና አናደርጋቸው። መልካም። አቶ አምሳሉ ካሳው እንግዲህ እንደገለጹልኝ፣ ረቂቅ በነው ወደ ዋናው ምክር ቤቱ መድረክ የሚቀርብበት ሁኔታ ላይ ነው ግፊት እያደረጋችሁ ያላችሁት። እስኪ ሁለት ነገሮችን ለማጠቃለያ እንመልከት። አንደኛ ኮንግሬስማን ኮፍማን ለአሜሪካ ድምጽ በሰጡ ቃል እንዲለወጡ የሚፈልጓቸው ሁኔታዎች በኢትዮጵያ መንግስት በኩል ይሄ ህግ ተፈጻሚነት ረቂቅ ህግ መሟላት አለባቸው ያሏቸውም በእናንተ በኩል ምንድን ነው የጠየቃችሁት? ይሄ ረቂቅ እንዲቀር የሚደረግ ከሆነ የኢትዮጵያ መንግስት በራሱ መውሰድ አለባቸው የተባሉት እርምጃዎች የትኞቹ ናቸው? እኛ የጠየቅናቸው አምስት ነጥቦች ናቸው። እዛ ጋር ኤችአር ነቱ ሀያ ስምንት ላይ ያሉ ነጥቦች መጀመሪያ ከፍተኛ ዋና እስረኞችን በአስቸኳይ መፍታት ነው። ሌላው የተባበሩት መንግስታት የሰብዊ መብት ክፍል ኢትዮጵያ ውስጥ ግራንት አክሰስ ማግኘት አለበት፣ ምርመራ እንዲያደርግ ሙሉ አክሰስ ማድረግ አለበት። እንዲሁም ደግሞ ይሄንን ለዚህ ወንጀል ተፈጸ ለዚህ ኢትዮጵያ ውስጥ ለተካሄደው ለሚደረገው እንትን የሚጠየቁ ባለስልጣናት ይኖራሉ። ከዛም ሁሉንም ያቀፈ የፖለቲካል ንግግር ክፍት መድረክ እንዲመጣ የሚጠይቅ እንትን ነው እና ነጻ የሆነ ምርጫዎችን በኢትዮጵያ ውስጥ የሚጠይቅ ነገር ነው እና እነዚህን ነገሮች በጣም በሚገርም ሁኔታ የምክር ቤቱ ኃላፊ አምስቱን ነጥቦች ተቀብሎታል እንዳለ። እንዲያውም ይሄ በጣም ቀላሉ ነገር ነው እየጠየቅነው ያለ ነው ነው ያለው። ስለዚህ ይህንን ማድረግ የማይችሉ ከሆነ በጣም በፍጥነት የሆነ ቀን እንትን ብለዋል። በፍጥነት ወደ ፍሎሩ ማቅረብ ወደ ለድምፅ በአስቸኳይ ያሳውቃለሁ። ስለዚህ ይህንን ያቀረባችኋቸው ነገሮች በጣም በጣም ቀላሎች ናቸው። ይህንን ማድረግ የማይችሉበት ነገር አይታየኝም። ይህንን ይዤ እንትን አረጋለሁ ብሏል። መልካም እንግዲህ፣ በርከት ያሉ ዝርዝሮች ያሉት ዜና ጉባኤን ብለው ከምክር ቤት አባላቱ ጋር የተደረገ ውይይት ነው። ቀጣይ ሂደቶችን እንመለከታለን። አቶ አምሳሉ ካሳው የኢትዮጵያውያን አሜሪካውያን ግብረ ኃይል የህዝብ ግንኙነት ተጠሪ፣ ሂደቱን ተከታትለን መዘገባችን እንቀጥላለን። ለአሁኑ ግን ስቱዲያችን ብቅ ብለው ስለ ሁኔታው ስላስረዱ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ አሉላ፣ ይህንን እድል ስለሰጣችሁን እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን እዚህ ላይ በቃ ያስተናገድ ናችሁ። አዳነች ፍስሀዬ ና አሉላ ከበደ በዚሁ እንሰናበታለን። ትግርኛ ስርጭት ይቀጥላል። ደናደሩ Gida <laughs>